በአማራ ክልል በባህር ዳር ከተማ ይባብ ተብሎ በሚጠራው አካባቢ ይኖሩ የነበሩ በሺዎች የሚቆጠሩ አባወራ ቤቶች ህገወጥ ግንባታ ናችሁ በሚል እንደፈረሱ ተጎጂዎች ተናግረዋል። በዚህ ምክንያት በተፈጠረ ግጭት ብዙ ሰዎች በጸጥታ ኃይሎች እንደተደበደቡና አንድ ሰውን በደረሰበት ጉዳት ወደ ሆስፒታል መወሰዱ ተሰምቷል። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ዳውሮ ዞን ማርቃ ወረዳ ለከተማ ማስፋፊያ በሚል ከ180 በላይ የሚሆኑ አባወራ ቤቶች በኃይል እንደፈረሱም የጉዳቱ ሰለባዎች ለቪኦኤ ገልጸዋል። በሁለቱም ክልሎች ከዚህ ጋር ተያይዞ ቁጥራቸው የማይታወቅ ሰዎች ለእስር ተዳርገዋል። የአማራ ክልል ቃል አቀባይ በበኩላቸው ህገወጥ የተባሉ ቤቶች መ መፍረሳቸውን ገልጸው ተፈጽሟል የተባለው ድብደባ ስለመድረሱ ግን መረጃ እንደሌላቸው ለቪኦኤ አመልክተዋል። መለስካቸው አማሃ ከአዲስ አበባ ተጨማሪ አለው። በአማራ ብሔራዊ ክልላዊ መንግስት ርዕሰ ከተማ ባህር ዳር ይባብ በሚል መጠሪያ በሚታወቀው አካባቢ መጋቢት 13 ቀን 2009 ዓ.ም በህገ ወጥ መንገድ የተሰሩ ናቸው በሚል በሺዎች የሚቆጠሩ አባወራዎች ቤቶች መፍረሳቸውን አንድ ስማቸው እንዲገለጽ ያልፈለጉ የጉዳቱ ሰለባ ነኝ ያሉ ሰው ለቪኦኤ ተናግረዋል። እኚሁ ሰው ቤቶቹ እንዲፈርሱ የተደረገበት ምክንያት ለነዋሪዎች በግልጽ አልተነገረም፣ ይሁንና ህገወጥ የሚለው ስያሜ ለህብረተሰቡ አልተዋጠለትም ይላሉ። በዚህም ምክንያት የዜግነት መብታቸው እንዳልተከበረም ይናገራሉ። ሰላም የሚባለው ግን ህገወጥ የሚባለው ህብረተሰቡ ከዚህ ጋር ሲነሳው እዛ ላይ ህገወጥ ገቢው ህገወጥ እንዳልሆነ ያውቃል። በገንዘቡ ነው እዛ መሬት ሄዱ የሰፈሩ በገንዘቡ ሰፍሮ። እኛ እንደ ዜጋ እንኳን ህገወጥ ልንባል አንችልም። ምክንያቱም ለምንድ ነው የገባ ነው ገንዘባችን ጥለን ነው ገንዘባችን አፈሰን ነው ነገ ከዛሬ ነገ ወደተሻለ ደረጃ ለመድረስ ሲጀመር ህገወጥ የሚለው በእኛ በህብረተሰቡ አዋቀ። ምክንያቱም አንድ ሜዳ ላይ ወተን አይደለም እኛ ዝም ብለን ገንዘብ ሳናፈስ ያን ቦታ አልሰራ ነው። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ግን በዚህ አይስማሙም። ቤት የማግኘት የዜጎችን መብት እንደተጠበቀ መሬት መሸጥ መለወጥ የለበትም የሚለው ህገ መንግስታዊ ድንጋጌ እንደተጠበቀ ህገ ወጥነትን መከላከል የመንግስት ግዴታ መሆኑን እንደተጠበቀ ሆኖ ህግ የማስከበርና ስርዓት የማስያዝ ነው። ከዚያ አኳያ በይባ በተባለው አካባቢ በባህር ዳር ዙሪያ እና በምዕራብ ዞን በተሰራው ስራ በሁሉም ዞኖቻችን ተሰርቷል። በነገራችን ላይ በሁሉም አካባቢዎች ህገወጥ ቤቶች ህብረተሰቡ እያፈረሰ እያስረከበባቸዋሉ። ፈቃደኛ ባልሆነበት ሁኔታ ደግሞ ህግ የማስከበር ስራ የመስራት ስራ የተሰራባቸዋሉ። አብዛኛው ግን በስምምነትና በመጠማመን የተፈጸሙ። ህገወጥ ናቸው የተባሉትን ቤቶች በማፍረሱ ሂደት አያሌ ችግሮች እንደተፈጠሩም ምንጮች ይዘረዝራሉ። በአፍራሽ ግብረ ኃይል እና በባለቤቶች መካከል ፍጥጫ ሲፈጠር የጸጥታ ኃይሎች በተለይ በደካሞች ላይ ድብደባ ፈጽመዋል ሲሉ ስማቸውን እንዳይገለጽ ያሳሰቡት ሰው ይናገራሉ። በብዛት የተደበደቡት መሮጥ ያልቻሉት ናቸው። መሮጥ ያልቻሉት እነሱ የተደበደቡ አሉ። በጣም ህጻናቶች ይተረጋግጡ አሉ፣ ሽማግሌዎች አሉ፣ በዛ ላይም አካል ጉዳተኞች እንደዚሁ አሉ። እነሱ መሮጥ ያልቻሉት ሰዎች ዱላ አርፎባቸዋል። ሆስፒታልም ራሱ የገባ ልጅ አለ እንግዲህ ህይወት ይኖር አይኖር እኛ የምናውቀው መረጃ ደርስከት ድረስ ነው። በቃ ይሄ ሆስፒታል ገባ ያሉኝ ሰው ጉዳቱ ምን ያለው ምን ሄዳልቻለ ኢንጂኒሩ ላምዛ ሰው የሆነ አድክሞታል ነው የሚባለው። አቶ ንጉሱ ጥላሁን ግን ይህን አስተባብለዋል። በተባለበት ልክ ጉዳት የደረሰባቸው ሰዎች ስለመኖራ አለመኖራቸው በዝርዝር ጉዳዮችን ለማጣራት ሞክረናል። እኔም ሞክሬ ያለው እስካሁን በዚህ መልክ የሚገለጽ ጉዳት ደርሶባቸዋል፣ የሚል መረጃ አልደረሰንም። ምናልባት በእናንተ በኩል ደግሞ ይሄ መረጃ ቀርቦ ከሆነ በዝርዝር የምናየው የምናጣራው ነው የሚሆነው እና እስካሁን ጊዜ ባለውም አቅጣጫውም በክልል ደረጃ ያለው አቅጣጫ መጀመሪያ መወያየት፣ መተማመን በመተማመን ላይ ተመስርቶ ግለሰቦች ራሳቸው ማስተካከያ እንዲወስዱ፣ ይሄ ካልሆነ ደግሞ ሌላ የሀይል እርምጃዎች በመለስ ህግና ስርዓትን ማስከበር ነው የተቀመጠው። ይሄ የሆነ እንዳለ ነው። በአጠቃላይ እየገመገምን ነው የመጣ ነው። በዚህ በባህር ዳር ከተማ ይባ በሚባለው ስፍራ የፈረሱት ቤቶች በሁለት መንገድ እንደሆነ አቶ ንጉሱ ለቪኦኤ ያስረድተዋል። በአብዛኛውም የፈረሱት ቤቶች በነዋሪዎቹ ወይም በባለቤቶቹ ፈቃድ ነው ብለዋል። ተጎጅነኝ ያሉት ሰዎች ደግሞ ያለ ፈቃዳቸው ቤታቸው የፈረሰባቸውን አባወራዎች ቤቶች ቁጥር በሺዎች ይገምታሉ። እኛ መዝገቡን አላወቅ ነው አጋጣሚ እነሱን የመዘገቡት እኛ ስለ የመዝገቡን ብዛት የያዙ ሀይኛ በላይ ያሉ እነሱ አላሳወቁንም ነበረ። የመዘገበው የመንግስት አካል አለ ከፊት። እነሱ ደግሞ ይህን ያህል ቤት ብለው ምንም ይህን ያህል ህዝብ ይኖራል ብለው አልነገሩም። ብዙ ከመሆኑ አንጻር አንተዋወቅም። እንደው በግምት ሊገምቱልኝ ይችላሉ? ቢያንስ በግምት ከሶስት ሺህ ሰው በላይ ይሆናል ብዬ አስባለሁ። በቃ ሰው ነው ወይንስ ቤቱ? ቤቱ በቃ አሁን። ታዲያ ይህ ሁሉ ቤት ከፈረሰ ሰው የት ደረሰ? ምሳሌ የኔ ጓደኛ ራሱ አሁን እንዞራለን እኔ አጋጣሚ እኮ ጭውዬ ነው እንጂ የሚዞሩ አሉ። እንዳለ ያላገኙ በቃቸው ሜዳ ላይ ሆኖ ክራይ የለም። በአጋጣሚ ደግሞ ሁለት ልጅ ሶስት ልጅ ያለው ልጅ ሰው አለ። ይሄ እንደዚህ ሆኖ ቤት ክራይ ላይ ለመኖር ስንት አሁን እኔ ጓደኛ አለ ለምሳሌ ልጅ አለኝ ሲላት ልጅ ካለህ በቃ አይሆንም ምናምን ስትለው ራሱን ራሱን ጠልቶ እስከ ማማረር ድረስ ደርሶ ነበር። በቃ ታውቃለህ፣ አንድ ሰው ከሁለት ልጅ በላይ አለው እነዛ ደግሞ በጣም መከራየት በቃ አይችሉም። ልጅ አለ ሆይ ልጅ አለሆይ ነው የሚባል አሁን ድረስ አቶ ንጉሱ በደረሰው ጉዳት በግላቸው እንደሚያዝኑ ገልጸው የክልሉ መንግስት በህግ አግባብ መፍትሄ እንደሚሻም ተስፋ ሰጥተዋል። እነዚህ በዚህ በአንድም በሌላም መልኩ የተጎዱ ወገኖች መንግስት በህጋዊ ስርዓት ውስጥ ችግራቸው የሚፈታበትን አግባብ እንደ ማንኛውም ዜጋ ያመቻቻል። ነገር ግን ደግሞ የደረ በተመሳሳይ ዜና በደቡብ ብሔሮች ብሔረሰቦችና ሕዝቦች ብሔራዊ ክልላዊ መንግስት በዳውሮ ዞን ማርቃ ወረዳ ለከተማ ማስፋፊያ በሚል ምክንያት ዜጎች ከህጋዊ ይዞታቸው አለበቂ ካሳ መፈናቀላቸውን ለቪኦኤ ገልጸዋል። ከአንድ መቶ ሰማንያ በላይ ቤቶች መፍረሳቸውንም ይናገራሉ። እነዚህን ተጎጂዎች በመወከልም ለክልሉ መንግስት አቤቶቻቸውን ለማቅረብ ወደ ዋሳ ከተማ አስራ አንድ ሰዎች ሄደው እንደነበረ አንዱ አባል አቶ ገዛሀኝ ገሊሳ ያስታውሳሉ። አቶ ገዛሀኝ ተፈጸመ ያሉት ድርጊትም ኢፍትሐዊ ነው ይላሉ። እንግዲህ መንግስት ዳወጀ መሰረት እኛም እንግዲህ ማረቃ ወረዳ ግብር ነው የምንገብረው። ደግሞ የመሬት ማረጋገጫም የሰጡት እነሱ ናቸው። ከተማ ክልል አይደለም፣ ከተማ ድንበርም አይደለም። ይህ እንግዲህ ድንበር ተብሎ ተከልሎ የተቀመጠ ቦታ አለ። እዛ ጋር ማንም የደረሰና የተደረገ ነገርም የለም። ነገር ግን ልዋጅ ሳይሰጥ ግምት ሳይሰጥ መጠነኛ ካሳ ሳይሰጥ ዝም ብሎ አባወራው የሰራውን ቤት ጠቅላላ ፈርሶ እኛ እንግዲህ ዞኑ አንሰማም ሲሉ ያው እንግዲህ ወረዳ ማሳውቀን ዞኑንም ማሳውቀን ለጥያቄያችን ምንም እልባት አልተገኘም። አቶ ገዛኝ እንደሚሉት ጉዳቱ የደረሰባቸው ሰዎች የተፈጸመባቸው ድርጊት ይህ ብቻ አይደለም። ያው እንግዲህ ሁሉ ግማሹ ወደ ከተማ ነው የተበታተኑት። ከተማ ያው ክራይ እየፈለጉ ግማሹ አሁን ያው ሕፃን የተሸከመ ምን ያለም ከተማ ነው ሁሉም የተበታተኑት። ያው ግማሹ ያው አፈና ተደርጎ እኛንም እስካሁን ለምን እስከ ክልል ሄዳችሁ በሚለው ነገር ላይ እየተፈለግ ነው። እኛም አሁን ተጠብቀን ነው ያለነው ራሱ ለምን አመለከታችሁ ለምን ስሞታ አቀረባችሁ ለምን ሄዳችሁ ብሎ እኛም ጥላችሁ ሄዳችኋል በሚለው ነገር እኛም ያው እየተፈለገን ነው። ግማሾች ደግሞ ወጣቶች ጠቅላላ ካሉበት ሰፈር ወደ አስራ ሰባት ኪሎ ሜትር ርቆ ነው የታሰሩት። ያው እንግዲህ ቤተሰቦችን ቀለብ እንዳይሰጡ አንድ ነገር እንዳያደርጉ ራቅ ብሎ ነው ያሉ የክልሉን ቃል አቀባይ ወይዘሮ ሂክማ ሀይረዲንን በጉዳዩ ላይ ማብራሪያ እንዲሰጡኝ ጠይቄያቸው ነበረ። ይሁንታቸውን ከሰጡኝ በኋላ እንደገና ላገኛቸው ያደረግኩት ጥረት ለጊዜው አልተሳካልኝም። ጥረቴን ግን ወደፊት እቀጥላለሁ። በአማራ ክልል የታሰሩትን ሰዎች በተመለከተ ሕግን የማስከበር ስራ እንደሚሰራ የተናገሩት አቶ ንጉሱ የመደብደብም ሆነ የማሰቃየት ተግባር ግን አይፈጸምም ብለዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ